ሰላም፣ ጤና ይስጥልን እንደምናላችሁ፣ የተወደዳችሁ አድማጮቻችን ይህ ዓለም አቀፉ የአድቬንቲስት ሬዲዮ ነው። ወንድሞቼ ና እህቶቼ እግዚአብሔር አምላክ በሰላምና በጤና ጠብቆን እንደገና ደግሞ ለአዲስ ዘመን ለአዲስ ዓመት ስላዘጋጀን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በሚኖረን የመዝሙር ምርጫ ክፍለ ጊዜ እግዚአብሔርን እናመሰግነዋለን፣ ባለፉት ዓመታት የእሱ ጥበቃና ቸርነት ስለበዛልን። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ መጀመሪያው የመዝሙር ምርጫችን ከመሄዳችን በፊት እንደተለመደው የመዝሙር ምርጫና አስተያየት ቢኖራችሁ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910828182 ላይ ብትልኩልን ፍላጎታችሁን ለማስተናገድ ዝግጁ መሆናችንን እንገልጽላችኋለን። ወደ ዛሬው መዝሙር ምርጫ ከመሄዳችን በፊት እግዚአብሔርን እናመሰግናለን። አብረን እናመስግን። ጌታ ሆይ ክብር ምስጋና ለአንተ ይሁን የአንተ ጥበቃ ቸርነት ምሕረት በስቶልን በዚህ በመጨረሻና አስቸጋሪ በሆነው ጊዜ በአንተ ጸጋ ዘመናትን እያለፍን ስለሆነ ክብር ምስጋና ለአንተ ይሁን። የሰማይ አባት አሁንም በዘረጋኸው በአዲሱ ዓመት ደግሞ በአንተ ቸርነትና ምሕረት ወደፊት መገስገስ እንድንችል እንድትረዳን እንለምናሃለን። ከሁላችን ጋር ሁን። አድማጮቻችንን ባርክ። ጸጋና ምሕረት አብዛላቸው። እኛንም ባርከን ቤተሰቦቻችንን፣ ወገኖቻችንን ሁሉ ባርክ። በክርስቶስ ኢየሱስ ስም አሜን። ወደ መጀመሪያው የመዝሙር ምርጫ በምንሄድበት ጊዜ ደረጄ ኩራባቸው ዘማሪ ደረጄ ኩራባቸውን ይዘንላችሁ እንቀርባለን። ዘማሪ ደረጀ ኩራባቸው አዲስ ቀን አዲስ ቀን እያለ ይዘምርልናል። እና ይሄ ግሩም ድንቅ የሆነ መዝሙር ያለፈውን ተስፋ መቁረጥ ሁሉ ጥለን ልክ ያዕቆብን ነው ምሳሌ አድርጎ የሚናገረውና ያዕቆብ ሌሊቱን ሙሉ ሲታገል ቆይቶ አሸንፎ፣ አዲስ ብርሃን ስትወጣ፣ አዲስ ቀን ሲወጣ በተስፋ ተሞልቶ ወደፊት እንደሄደ ሁሉ እኛም ደግሞ ትግላችንን ሁሉ በጌታ አሸንፈን እዚህ ደርሰናል። ጌታ ረድቶናል። የወደፊቱ ሕይወታችን አዲስ እንዲሆን አዲስ ቀን እያል ይህንን በማሰብ ይህንን መዝሙር እንድንጋበዝ ደግሞ እንጋብዛቸዋለን። ይህንን መዝሙር ሰምተን እንመለሳለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን Art is Art heart Jesus elin sarf seha ቀደም ሲል እንደሰማነው ደረጀ ኩራባቸው አዲስ ቀን እያለ ሲዘምር ሰምተናል። እጅግ በጣም ደስ የሚል ነው። አሁን ደግሞ ወጣት መዘምራን አይኖቼን ወደ አንተ አነሳለሁ በሚል የሚል መዝሙር ይዘውልን ይቀርባሉ እና ይህ መዝሙር ተመስርቶ የተጻፈው በመዝሙረ ዳዊት ሀያ አንድ ላይ ነው አይኖቼን ወደ አንተ አነሳለሁ ይላል እና አይኖቼን ወደ አንተ አነሳለሁ ተስፋዬ አንተ ነህ እና በአንተ እታመናለሁ የሚል ነው እና እጅግ በጣም ግሩምና ድንቅ የሆነ በቀጥታ በቃሉ ላይ የተመሰረተ መዝሙር ነው። ስለዚህ በሚቀጥሉት ቀናቶችና አመታቶች አይኖቻችንን ከጌታ ላይ ሳናነሳ በእሱ ጸጋ መራመድ እንድንችል እግዚአብሔር ይርዳን። መዝሙሩን I know the chain, but it's a and number i कर दो कर दो कर दो come ዓይኖቼን ወደ አንተ አነሳለሁ። ዋው ዋው! ግሩምና ድንቅ መዝሙር ነበረ። ዐይኖቼን ወደ አንተ አነሳለሁ። እና ዐይኖቻችንን ወደ ጌታ ማንሳት እንድንችል እግዚአብሔር እያንዳንዳችንን ይርዳል። በመቀጠል ደግሞ እንደገና ደረጀ ኩራባቸው ግሩም ድንቅ የሆነ ተስፋ የሚጭር መዝሙር ይዞልን ይቀርባል እና በእውነት የእኛ ክርስቲያኖች በጌታ በኢየሱስ ክርስቶስ ተስፋ ባይሆን ኖሮ ወደ አንዱ ቀን ለመሻገር በጣም ከባድ ነበር። ነገር ግን በሱ ተስፋ በማድረግ ከቀን ወደ ቀን ስለምንሻገር እግዚአብሔር የተመሰገነ ይሁን። ስለዚህ ደረጀ ብሩህ ተስፋ ብሩ ተስፋ እያለ የሚቀጥለውን መዝሙር ይዞልን ይቀርባል። ይህንም መዝሙር ደግሞ አድምጠን እንመለሳለን። Set set down. ters formel ya Al. ተስፋ ግሩም ተስፋ። ሁል ጊዜ ተስፋችን በጌታ በኢየሱስ ክርስቶስ ላይ ግሩም ብሩህ ሆኖ መራመድ እንድንችል እግዚአብሔር ይርዳን። በመቀጠል የምንሰማው መዝሙር ደግሞ ደስታ ቀን፣ ደስታ ቀን የሚል ነው። ይህንን መዝሙር ይዘውልን የሚቀርቡት የዚህ የፍሎሃ ሰባተኛ ቀን አድቬንቲስት ወንድ መዘምራን ናቸው። ደስታ ቀን፣ ግሩም ቀን እያሉ የወደፊቱ ከፊታችን ያለውን ቀን በደስታ በመቀበል በእግዚአብሔር ተስፋ ደስ ብሎን መመላለስ እንድንችል ያበረታቱናል። ይህንም መዝሙር ስንሰማ ልባችን በእግዚአብሔር ደስ ብሎን ደግሞ በደስታ እንዲሞላ ጸሎታችንና ምኞታችን ነው። ብሩቃን ነው የሱስ ሲመጣ ወንጌሉን ዓለም Toluna, Jesus til nævse, og tætter lilla se. Destaken, destaken, og oh destaken, destaken, destaken, destaken, og destaken, destaken. Toluna, oh Jesus til nævse, og jeg er destaken. destaken. destaken, oh destaken, destaken. I am the Destaken, destaken or oh destaken, destaken, destaken, destaken, destaken or oh destaken, destaken. Told on, I just said, Oh, nay, destaken. destaken in that in to me, there were, but me as then the girl, tell the stock, the stock, the stock, the Destaken, the stock, the stock, the stock, the stock, the stock, the stock, the stock, Destaken, o oh Destaken, Destaken, Destaken, o oh Destaken, Destaken. Toruna, Jesus, till när sä. በመጨረሻ ይዤላችሁ የቀረብኩት መዝሙር ሕግህ ለእግሬ መብራት ነው ይላል ወንድማችን ደረጄ ኩራባቸው። በእውነት የእግዚአብሔር ቃል መብራት ነው። በዚህ ጨለማ ዓለም ውስጥ ስንራመድ የእግዚአብሔርን ቃል ከያዘን፣ ፊት ለፊታችን የሚመጣ የሚያስደነግጥና ድንገተኛ የሆነ ነገር አያጋጥመንም። ምክንያቱም የእግዚአብሔር ቃል ለእግራችን መብራት ነው። ስለዚህ እንዳንሰናክል እንዳንደናቀፍና ደግሞ በተለያየ ነገር ተሳስረን እንዳንወድቅ የእግዚአብሔርን ቃል ሁል ጊዜ እንደ መብራት ይዘን ወደፊት መራመድ እንድንችል እግዚአብሔር እያንዳንዳችንን ይርዳል። በመጪው ዓመት በአዲሱ ዓመት ወንድሞቼና እህቶቼ ሕጉ ለእግራችን መብራት፣ ለመንገዳችን ብርሃን እንዲሆንልን ምኞታችንና ጸሎታችን ነው። የጽድቅን መንገድ ሕይወት ያለበት ችላ እንዳልለው፣ በዓለም ጭንቀት እንዳልረታ እንዳልማረክ፣ ክንዴና በርታ እጆችን ያዘ እንግዲህ አድማጮቻችን ስለነበረን የመዝሙር ምርጫ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ደግሞ ግሩም ድንቅ የሆነውን ተስፋ የሚጭረውን ለአዲሱ ዓመት የበለጠ በተስፋ የሚሞሉትን መዝሙሮች ደግሞ በመስማት ተስፋችሁን እንዳደሳችሁ እንተማመናለን። በሚቀጥሉት ሳምንታት ደግሞ እንደዚሁ ግሩምና ድንቅ የሆኑ ተስፋ የሚሰጡን መዝሙሮችን ይዘን እንቀርባለን። እስከዛው የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። ደና ሆኖ